ሞጣ ከተማ ውስጥ ከደረሰው የመስጊዶች ቃጠሎ ጋር በተያያዘ ተጠርጥረው የተያዙ ሰዎች ቁጥር ሀያ ሰባት መድረሱን የምስራቅ ጎጃም ዞን ፖሊስ አስታውቋል። የተቃጠሉትን መስጊዶች መልሶ ለመገንባት እንቅስቃሴ እየተደረገ መሆኑንም የፖሊስ አዛዡ ለአሜሪካ ድምፅ ገልጸዋል። የሞጣ ከተማ ነዋሪዎችን ያነጋገረችው ሪፖርተራችን አስቴር ምስጋናው ተከታዩን ዘግባለች። በምስራቅ ጎጃም ዞን ሞጣ ከተማ በሚገኙ ሶስት መስጊዶች ላይ ቃጠሎ የደረሰው ባለፈው አርብ ነበር። ይህንን ጥቃት ተከትሎ ተጠርጣሪዎችን በቁጥጥር ስር የመዋልና አካባቢውን የማረጋጋት እንዲሁም መልሶ የመገንባት እንቅስቃሴዎች እየተካሄዱ ይገኛሉ። የምስራቅ ጎጃም ዞን ፖሊስ መምሪያ ኃላፊ ዋና ኢንስፔክተር አያልነ ተስፋዬ ለአሜሪካ ድምፅ እንዳብራሩትም በቁጥጥር ስር የሚውለው ተጠርጣሪ ቁጥር እየጨመረ ነው። ዛሬ ሞጣ ከተማ ሰላሙና አጠቃላይ መረጋጋት ስራው መሻሻል እየታየበት ነው። የሚሄድ ማህበራዊ እንቅስቃሴዎች ጉድለት ነበረባቸው የሚባሉት አሁን አገልግሎት መስጠት የሚችሉት ሁሉ ያው አገልግሎት እየሰጡ ያለበት ሁኔታ ነው ያለው። ከዛ ባሻገር ተጠርጣሪዎችን ቁጥር ያው አሁን ድረስ ወደ አካባቢ የደረሱበት ሁኔታ ነው ያለ። በዛሬው ዕለት ወደ ስፍራው ያቀኑት የተለያዩ ልኡካን ቡድኖች የደረሰውን ጉዳትና ተያያዥ ጉዳቶችን ተመልክተዋል። ከእነዚህም መካከል የሃይማኖትና የፖለቲካ መሪዎች ይገኙበታል። ዛሬ ላይ ከሁሉም ሃይማኖቶች ተወጣጣ በድሜም በጾታም አጠቃላይ ስብጥሩ በርከት ያለ ህዝብ በተገኘበት የፌደራል የእስልምና ጉዳዮች ምክር ቤት እና የኢትዮጵያ ኦርቶዶክስ ተዋሕዶ አባቶች ባሉበት እና ሌሎችም ታላላቅ የሃይማኖት አባቶች እና ከፍተኛ የፖለቲካ አመራሮች በተገኙበት መጥረቁ ውይይት ተደርጓል እና በዚህ ውይይትም ሰፊ ግባት የተገኘበትና ማህበረሰቡ የቆየውን እሴት በተጨባጭ ያሳየበት የህዝበ ሙስሊሙና የህዝበ ክርስቲያኑ ግጭት እንዳልሆነ በተገቢው መንገድ ያሳየበትና ይህንን የሚፈልገውን ኃይል ያሳፈረበት መድረክ እንደሆነ ነው ተቃለለው። በመጨረሻም ተግባርተን ከፍተኛ አመራሮችም ሲያጠቃልሉ ኮሚቴ ተቋቁሞ በፍጥነት ሙስሊሙ ተዋስ በክርስቲያኑ የተወደመ ንብረትና የተጎዱ መስጊዶችን በተሻለ መንገድ በፍጥነት እጅግ ባጠረ ጊዜ አካውንትም ተከፍቶ ኮሚቴ ተቋቁሞ ግንባታው እንዲካሄድ ነው። የአሜሪካ ድምፅ ያነጋገራቸው የሞጣ ከተማ ነዋሪ ሙስሊሞች ጥቃቱ ድንገተኛ ነው ብለው እንደማያምኑ ነው የጠቆሙት። ከእነዚህ አንዱ አቶ ጌትነት መሐመድ ተከታዩን ብለዋል። ሞጣ ከተማ ጆርጊስ አለ ታላቅ ተካተለጠኝ ጥሪ በተሰማ መንገድ ህዝቡም፣ ሙስሊሙም ክርስቲያኖም ለማጥፋት ሩጫ ተካሄደ። አስራ አንድ ሰዓት አካባቢ አስራ አንድ ሰዓት ከሀያ አካባቢ ነው ቤተክርስቲያኑ ተካተለ የተባለው በዛ በሄዱበት ሰዓት ሁሉም ርብርብ ጠፏል። እኔ ምን ስልምና ሃይማኖት ተከታይ ነኝ ለማጥፋት በዛ ይህክም ባለውበት ሰዓት እንደውም ግር ብሎ ተመልሶ አንዳንድ ጓደኞች ስለመሉ ተመለስ በሚል ነገር ተመል ጠፏል እንዲሆኗል ተመለሰዋል ተማለስ ወደ ቤታችን ተመልሰንበት ባለንበት ሰዓት ወዲያውኑ ሆ የሚል ድምፅ አለ። ሆ እያሉ ይሄዱ፣ ያው መስጊዶች ተቃጥለዋል። ሁለት መስጊዶች ሙሉ በሙሉ ተቃጥለዋል። አንድ መስጊድ ላይ በከፊል ተቃጥሏል። አንድ ላይ ሙከራ ተደርጓል። ይሄ ባለበት ሰዓት ደግሞ የንግድ ተቋማቶች ላይ ያው ዞሻም ተካሂዷል። ለከተማዋ ውበት ከሆኑ ፎቆች ላይ ጣጥሎ ደርሷል። እንግዲህ እርስዎ ለረዥም ጊዜ እዛ ከተማ ላይ ይኖረዋል። እርስ በርሳችሁ ትተዋወቃላችሁ ይህንን ጥቃት የፈጸሙት ግን እርስ በርሳችሁ የምትተዋወቁ ሰዎች ናቸው? እንደ አልሽው እኔ ሞጣ እዛው ተወልጄ ያደጉኝ የተማርኩኝ በሌላ ቦታ ሳስተምር ቆይቼ ደግሞ መጥቼ በከተማዋ ላይ እያስተማርኩ አሁንም ድረስ እኔ ቃጠሎ እስከሚደርስባት ሰዓት ከቃጠሎም በኋላ ቢሆን ክርስቲያን ጓደኞች አሉ። ተግባብተን ነው የምንኖረው። አብረን ነው የምንኖረው፣ አብረን ነው የምንውለው፣ አብረን ነው የምንጠጣው መጠጣት መብላት እንድቻፋ ያለ አብረን ተካፈን ማድረን ያደግ ሰዎች ነው። በእኔ እምነት በእኔ እምነት የምንጠረጥረው ከተለያዩ ከዙሪያ ወረዳዎች አካባቢ ለትምህርት ለቀን ሥራ እንደተለያየ ምክንያት የሚመጧል። ስለዚህ እነዚያ አካላት እና የተወሰነ የሚጠረጥረው ምክንያቱም ታቅዶ የሚመስል ነገር የምታየው ነገር አለ የዝልበ አርከፍከፍ ነው ሲያታጥባቸው የነበረ ሰዓቱ እንግዲህ አስራ አንድ ወደ ምሽት እንደዚያ አይነት አካላት ካልሆኑ እና ይሄን ተልኮ ተሰጧቸው ተልኮ ተሰጥ ሚ ተልኮ ተሰጧቸው ይሄን ተግባር እንዲፈጥም ተደርጎ የተደረገ ነገር ካልሆነ አብሮኝ እዚህ ሲበላ ሲጠጣ፣ አብሮኝ ተኝቶ አብሮ አድዞ አብሮ እየኖር ያለ አካል ይህን ድርጊት ይፈጥሩብኛል ብዬ በራሴ እምነት አላምነ። በአሁኑ ሰዓት የከተማው የጸጥታ ሁኔታ ምን ይመስላል? ኦኬ፣ በአሁኑ ሰዓት በዛሬው ዕለት የጸጥታው ሁኔታ ሰላማዊ ነው፣ የተረጋጋ በሞጣ ከተማ የተከሰተውን ትርን ጨምሮ የተለያዩ የሃይማኖት ተቋማትና የፖለቲካ ፓርቲዎች እንዲሁም ሌሎች አካላት ማውገዛቸው ይታወሳል። ለአሜሪካ ድምጽ ሬዲዮ